ከተለያዩ የሲቪክ ማኅበራትና የፖለቲካ ድርጅቶች የተውጣጡ ኢትዮጵያውያን ትናንት በኒውዮርክ የተባበሩት መንግስታት ድርጅት ዋና መስሪያ ቤት ፊት ለፊት በኢትዮጵያ ይካሄዳሉ ስላሏቸው የመብት ጥሰቶች የተቃውሞ ሰልፍ አካሂደዋል። በተለይ የህዝብን ከየመኖሪያ ቀየው መፈናቀል አስመልክቶ የዘር ማጥፋት ወንጀል በኢትዮጵያ ውስጥ እየተፈጸመ መሆኑን ለዓለም አቀፍ ፍርድ ቤት ለማመልከት እንደሆነ ከሰልፉ አዘጋጅና አስተባባሪዎች አንዱ ለዝግጅት ክፍላችን ገልጠዋል። ህዝብን ማፈናቀል ሕገ ወጥ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማ ባደረጉት ንግግር መግለጣቸው ይታወሳል። በኒውዮርክ የተካሄደውን ሰልፍ የተካፈሉት ከዋሽንግተን ዲሲ እና አካባቢዋ በሁለት አውቶቡሶች እና በአነስተኛ የግል መኪኖች ወደ ከተማዋ የተጓዙ እና የኒውዮርክ ከተማ ነዋሪዎችም መሆናቸውን ከአዘጋጆቹ ተገልጦልናል። ትናንት ስለ ተካሄደው ሰልፍ ትዝታ ብላቸው የሚከተለውን ዛሬ በስልክ አጠናቅራለች። ሄሎ አቶ ታዘበው፣ እሺ አቶ ታዘበው፣ አሁን ኒውዮርክ የተባበሩት መንግስታት ድርጅት መስሪያ ቤት ፊት ለፊት እንደምትገኙ ገልጻችሁልናል። ምንድን ነው የሰልፉ ዓላማ ዛሬ? ዛሬ የሰልፋችን ዋና ዓላማ ዩናይትድ ኔሽንስ በኢትዮጵያ ውስጥ ያለው የወያኔ ስርዓት በዜጎች ላይ እያደረሰ ያለውን በደል እንዲመለከትልን እና በኢትዮጵያ ውስጥ ኢትዮጵያዊነታቸው በየትኛውም ቦታ ተዘዋውረው ሰርተው የሚኖሩ የሚኖረው አርሶ አደሮች እንዲፈናቀሉ መደረጋቸው እንዲታወቅልን፣ በኢትዮጵያ ውስጥ የፖለቲካ እስረኞች መኖራቸውን እንዲታወቅልን፣ እንዲሁም ደግሞ ጋዜጠኞችም በኢትዮጵያ ውስጥ ታስረው ስለሚገኙ፣ የእምነት ነፃነትን ጥያቄ ያቀረቡ የእስልምና እምነት ተከታዮችን በኢትዮጵያ እስር ቤት ውስጥ ስለሚገኙ ያለው የኢትዮጵያ እያስተዳደረ ነው የሚለው የወያኔ ቡድን በሀገራችንና ና በህዝባችን ላይ እያደረሰ ያለውን የተባበሩት መንግስታት እንዲያውቅልን አቤቱታ እያሰማን እንገኛለን አቶ ታዘበው እንግዲህ በርካታ ነጥቦችን ነው የምታነሱት የፖለቲካ እስረኞች እንዲፈቱ የእምነት ነጻነት እንዲኖር ሌላም ያነሷቸው ነጥቦች አሉ ነገር ግን አሁን በቅርቡ እንደሚታወቀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከበንሻንጉል የተፈናቀሉ የአማራ ብሔረሰብ ተወላጅ ገበሬዎች በቦታቸው እንዲመለሱና እንዲህ አይነት ድርጊት እንዲቆም በፓርላማ ባደረጉት ንግግር ለህዝብ አሰምተዋል። አንደኛ ይሄ የወያኔ ጠቅላይ ሚኒስትር ያቀረበው ከእውነት የራቀ ነው። ምክንያቱም የአማራ መፈናቀል ዛሬ ብቻ አይደለም። በጎራ ፈርዳ ከሀያ አምስት ሺህ አማራዎች ሲፈናቀሉ ለአንድ አመት ያክል የወያኔ ስርዓት ምንም ተቃውሞ ምንም ድምፅን አላሰማም። እንዲሁም ከዚህ ዓለም በሞት የተለየው የወያኔ ጠቅላይ ሚኒስትር ሞፈር ዘንል ናቸው እንጂ መፈናቀል አይደለም ብሎ ነው ያለው። ዛሬም ደግሞ እነዚህ በቤንሻንጉል የሚገኙ ኢትዮጵያውያን አማራዎች ብዙ ባስተዘጋጅቶ ተጭነው ወደ የክልላቸው እስከሚመለሱ ድረስ በአንድ ሀገር ውስጥ የሚኖር ጠቅላይ ሚኒስትር አያውቅም ማለት አይቻልም። እንደ በተለያዩ ሚዲያዎችም እነዚህ የክልል ፕሬዚዳንቶችና የመስተዳደር የወረዳን ቢሆን እያሉ ያሉት እርስ በርስ የሚጣረስ ሀሳብ እንጂ በአንድ ስርዓት ውስጥ በትክክለኛ መስመር የተዋረድን ጠብቆ የሚወጣ ሀሳብ አይደለም የምናየው። ስለዚህ የወያኔው ጠቅላይ ሚኒስትር ያሉት ከእውነታ ጋር የተጋጨ ያለውን ውጥረት በውጭ ያለን ኢትዮጵያን ቁጣችን ለዓለም ሕብረተሰብ እያሰማን በመሆኑ በአገር ቤቱም ደግሞ ያለው ወገኖቻችን እምቢ እያሉ በመሆናቸው እንዲሁም በኖርዌይ፣ በጀርመን፣ በአውስትራሊያ እንዲሁም በሳውዝ አፍሪካ ያሉ ኢትዮጵያውያን በአማራ መፈናቀል ላይ እያሰሙት ያለ ጩኸት እንዲሁም የወያኔ ስርዓት አባይን አስመልክቶ ገንዘብ ለመሰብሰብ እንኳን ባለመቻሉ የህብረተሰቡን ቁጣ ለማብረድ ሲባል የወያኔ ጠቅላይ ሚኒስትር ይሄንን ያለው ነገሩን ለማብረድ እንጂ በእውነት እነዚህ አማራዎች ሲፈናቀሉ ከአሁን በፊት ሳያውቁ ቀርተው አይደለም። የዋልድባ ጉዳይም ብናይ በፕላን የተሰራ ወደ ክልል አንድ የተራባ ጉዳይ ነው። እንደገና የካርታ ወራሮሶችን ብናይ ስፔርሌ ከሚስለፋው ጀምሮ ይዞት የተንቀሳቀሰው ጉዳይ እንጂ ዛሬ እየተፈጸመ ያለ ብቻ ነው ብለን አናምን። የጠቅላይ ሚኒስትሩ አባባል ከእውነት የራቀ ነው ብለን ነው እኛ ምናምን። አቶ ታዘበው ይሄንን ጥያቄያችሁን ግን ለአለም ህብረተሰብ እንደምታሰሙ ነው የሚገልጹልኝእና አስቀድማችሁ ለኢትዮጵያ መንግስት የምትሉት ጭቆናና ግፍ እንዲቆም ያቀረባችሁት ሀሳብ አለ። በእኛ በኩል እንደ ግል እና እንደ ያፋ ወጣት ክል ድርጅት አመለካከት አሁንም ደግሞ እንደ ኮሚቴ አጠቃላይ ሀሳብ ለወያኔ ስርአት አቤቱታ ከማሰማት ከተጀመረው እርቅ በሀገራችን ውስጥ እርቅ ይፈጠር የፖለቲካ እምነት ነፃነቶች፣ ነፃ ምርጫዎች፣ ነፃ ተቋሞች፣ ነፃ ፍርድ ቤቶች ይኑሩ ተብሎ ከአስራ ዘጠኝ ዘጠና ሰባት ወዲህም ሆነ ከዛ በፊት ከፍተኛ ጥረትና ትግል እየተደረገ ልመና እየተደረገ ያለበትና የወያኔ ስርአት ጆሮ ዳባ ልበስ የቀጠለበት ሁኔታ በመሆኑ አሁን ለወያኔ ስርአት አደርጋገ የማስገባት አቤቱታ ማቅረብ ምንም መፍትሄ እንደሌለውና ለውጭ መንግስታቶች በማቅረብ ኢትዮጵያኖች የፖለቲካና የእምነት የተለያዩ ቋንቋ ልዩነቶቻችን ናቸው። በጋራ ቁመን ሀገራችን መታደግ አለብን የሚል አቋም ነው እንጂ ያለን ለወያኔ ስራ አደርጋቢ የማስገባት አቋም የለን። አሁን ታዲያ ካለም ህብረተሰብ ምንድን ነው ወይን ከተባበሩት መንግስታት ድርጅት ምንድን ነው የምትጠብቁት መልስ አንደኛ ይሄ የዘር ማጥፋት ወንጀል እየተፈጸመ መሆኑ በኢንተርናሽናል ኮርት ለማቅረብ በዝግጅት ላይ መሆናችን ደብዳቤያችንን ማስገባት፣ በሁለተኛ ደረጃ ደግሞ ለዚህ ስርዓት በተለያየ መንገድ የሚረዱ መንግስታት፣ በኢትዮጵያ ውስጥ የሚደረገው የገንዘብ እርዳታ፣ በኢትዮጵያ ሕዝብ ስም የሚደረገው ብድር እና እርዳታ ለኢትዮጵያ ሕዝብ እድገትና ሰላም የሚውል ሳይሆን ህዝቦችን ለመጨቆም በዘር ለመከፋፈል የአንድ ዘር የበላይነት በወታደራዊ፣ በፖለቲካ፣ በኢኮኖሚ የበላይነትን ለማንሰራፋት እና በቀኝ ግዛት ውስጥ ለመያዝ የሚደረግ ነው በማለት እያስረዳን ትግራችን የዓለም ህብረተሰብ ይህንን ጠባብተኛ እና ጉድተኛ ስርዓት ከመደገፍ እንዲያቆም ከሰፊው የኢትዮጵያ ህዝብ ጎን እንዲሰለፍ በተጨባጭ ማስረጃዎችን ማቅረብ ነው የኛ ዓላማ። የኢትዮጵያውያን ሰልፍ አዘጋጅ ኮሚቴ አባል አቶ ታዘበው አሰፋ አመሰግናለሁ። እግዚአብሔር ይስጥልህ። በሰልፉ ተባባሪዎችና በአዘጋጅ ስል